መዝሙር ዘጠና ስድስት ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ፣ ስሙንም ባርኩ፣ ዕለት ዕለትም ማዳኑን አውሩ። ክብሩን ለአሕዛብ፣ ተአምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ፣ ምስጋናውን ብዙ ነውና፣ በአማልክትም ሁሉ ላይ የተፈራ ነውና። የአሕዛብ አማልክት ሁሉ አጋንንት ናቸውና፣ እግዚአብሔር ግን ሰማያትን ሠራ። ምስጋናና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ ክብርና ምስጋናን፣ ለእግዚአብሔር አምጡ ለስሙ የሚገባ ክብርን፣ ለእግዚአብሔር አምጡ ቁርባን ያዙ፣ ወደ አደባባዮችም ግቡ። በቅዱስናው ስፍራ ለእግዚአብሔር ስገዱ ምድር ሁሉ በፊቱ ትነዋወጥ። በአሕዛብ መካከል እግዚአብሔር ነገሰ በሉ፣ እንዳይናወጥም ዓለሙን እርሱ አጸናው። አሕዛብንም በቅንነት ይፈርዳል። ሰማያት ደስ ይበላቸው፣ ምድርም ሐሴት ታድርግ፣ ባሕርና ሞላዋ ይናወጡ። በረሃ በእርሷም ያሉ ሁሉ ሐሴትን ያድርጉ። የዱር ዛፎች ሁሉ በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል፣ ይመጣልና፣ በምድር ላይ ሊፈርድ ይመጣልና፣ እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል።